የጦር ዘመቻው ከትላንት ጀምሮ የማይቀር ጉዳይ ሆኗል። አደጋ እንዳለውና ወደፊትም ዘመቻው እንደሚኖረው የመከላከያ ሚኒስትሯ ወይዘሮ ኡርሱላ ፎንደርላይን ተወዲሁ ለሕዝባቸው እንዲያውቁት ግልጽ አድርገዋል። ዲሪዚክን የጦር ዘመቻ ሁል ጊዜ አደጋ አለው፣ አለጥርጥር። ተሳትፏችንም ያልታሰቡ ችግሮችን ይዘው እንደሚመጣም እናውቃለን። ያም ሆኖ የምንገባበት ጦርነት አዲስ ሳይሆን ነገሮች ሁሉ ተስተካክለው መልክ ይዘው የሚጓዙበት ጦርነት ነው። ሚኒስትሯ ይህን ያሉት የጣምራ መንግስት አባሎች የክርስቲያን ዲሞክራቶቹና የሶሻል ዲሞክራቶቹ አስቸኳይ ስብሰባ ጠርተው በጉዳዩ ላይ ተነጋግረው ለፈረንሳይ መንግሥት ጥያቄ መልስ እንስጥ ብለው በጋራ ከወሰኑ በኋላ ነው ፍራንሶዝን ዘ ዲሬክት ንስ ኦም ሂልፍ አው ቢትን የፈረንሳይ መንግሥት ከጎኑ ቆመን እንድንዋጋ ለጠየቀን ጥያቄ ተመካክረን ይህን የመሰለ መልስ ላይ ሁላችንም በጋራ ደርሰናል። ተሳትፏችንን በሦስት አብይ አቅጣጫዎች ላይ ያተኩራል። እሱም ሽፋንና ከለላ ለመስጠት ከአየር ላይ ሆኖ አካባቢውን በአይሮፕላን መቆጣጠርና መረጃ መሰብሰብ ከዚሁም ጋር በሦስተኛ ደረጃ በሎጂስቲክ አቅጣጫ አብሮ መስራትን ያካትታል። ፍራንክራይ ንርሽትትን የት ምት ን ማስናምን ዲ ም አንቢትን ከተለያዩ የዜና ወኪሎች እዚህ እንደተሰማውና ዛሬ የወጡት ዕለታዊ ጋዜጣዎች እንደዘገቡት ከአራት እስከ ስድስት የሚደርሱ የጦር አይሮፕላኖችን ከአንድ ሽፋንና ከለላ ከሚሰጥ የጦር መርከብ ጋር ወደ ሶሪያ ለመላክ ወስነዋል። በተጨማሪም አየር ላይ በበረራ የሚገኙትን የጦር አይሮፕላኖችን መሬት ሳያርፉ እዛው አየር ላይ ነዳጅ ዘይት የሚሞላ ልዩ አይሮፕላን ለመላክ ጀርመኖች አቅደዋል። እሳቸው እንደዚህ ሲሉ በጀርመን ሸንጎ ውስጥ የተቃውሞውን ወንበር እዚህ ከተማ ከአረንጓዴው ፓርቲ ጋር የሚጋሩት ዲ ሊንከ የሚባሉት የግራዎቹ ድርጅት የጀርመንን ጦር ተሳትፎ እነሱ ተቃውመውታል። በሶሪያ እነሱ እንደሚሉት በመሳሪያ ሳይሆን ለውጥ ወደፊት የሚመጣው በዲፕሎማቲክ ንግግር በጋራ ጉዞ ነው ብለው እርምጃውን አጥብቀው ተቃውሞታል። አልፎ ተራምደውም ግራዎቹ የጦር መሣሪያ ለሳውዲና ለካታር ጀርመን ለእነሱ እንዳሸጥ ደጋግሞ ጠይቀዋል። በእኔ ግምት ጀርመን የጦር አውሮፕላኗን ወደ ሶሪያ ለመላክ መወሰን አዲስ ነገር አይደለም። ከዚህ በፊት በተለያዩ አካባቢዎች ጀርመን ወታደሮቿን ወደ አፍጋኒስታንና ወደ ኮሶቮ እንደዚሁም ወደ ሌሎች ቦታዎች በተደጋጋሚ ይልካለች። ሶርያም በተመለከተ ነገሩን ችላ ብላ ባለፉት ጊዜያት ቆይታለች። አሁን ግን ስደተኛው ሲጎርፍ አንድ ነገር ማድረግ አለብን ብላ ተነስታለች፣ የሚለውን አስተያየታቸውን ሚስተር ማርኩስ ኪም የሚሊተሪ ጠበብቱ ለዶቸ ቬሌ ግልጽ አድርገዋል። የአረንጓዴው ፓርቲ ተጠሪዎችም እስካሁን ድረስ በሶሪያና በኢራክ አሜሪካኖቹ ሆኑ ታላቋ ብሪታንያ፣ ፈረንሳይ የሆነች ሩሲያ ወይም ደግሞ የአረብ መንግስታት ዘመቻ አሁን ከተወሰነው ከጀርመኖች እርምጃ ጋር በተባበሩት መንግስታት ድርጅት የግድ መደገፍ አለበት ብለው እነሱም ተነስተዋል። የሶሪያን ዘመቻ አስመልክቶ ሁለት ከባድ ጥያቄዎችም አብሮ ተነስተዋል። አንደኛው በጦር አይሮፕላን ብቻ አይኤስን መደብደብ በቂ አይደለም። ስለዚህ የእግረኛ ጦር ያስፈልጋል የሚለው ጥያቄም አሁን እየተጠናከረ መጥተዋል። እዚያም ላይ እነማን ይሰለፉ ሲባል አውሮፓኖቹ ወደዛ እንደማይወርዱ ግልጽ አድርገዋል። ሁለተኛው ጥያቄ ከድል በኋላ ምን አይነት የሽግግር መንግሥት ለሶሪያ በሚለው ጥያቄም ላይ ሌላ አዲስ ሙግት ተከፍተዋል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን カタマン